በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች መካከል በተከሰተው ግጭት የተሳተፉና ጉዳት ያደረሱ አካላት በቁጥጥር ስር መዋላቸውን የመንግስት ኮሚኒኬሽንስ ጉዳዮች ኃላፊ ሚኒስትር አስታወቁ። በግጭቱ የተፈናቀሉት ሰዎች በመቶ ሺዎች የሚቆጠሩ መሆናቸውን የገለጹት ሚኒስትሩ ዶክተር ነገሪ ሌንጮ በተለይ መንግስት ያሰማራው የሰብአዊ መብት ጥሰት መርማሪ ቡድን ሪፖርት ሲጠናቀቅ ተጨማሪ እርምጃዎች እንደሚወሰዱ ተናግረዋል። ሚኒስትሩ ዛሬ የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ልኳል። የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ የዛሬውን መግለጫ የሰጡት የተፈናቀሉ ዜጎችን ሁኔታ ለመመልከት ወደ ስፍራው መራው የፌዴራል መንግስት የልኡካን ቡድን ጋር ያደረጉትን ጉብኝት አጠናቀው ከተመለሱ በኋላ ነው። በሁለቱ ክልሎች አዋሳኝ ወረዳዎች በተከሰተው ግጭት የደረሰው ጉዳት ከፍተኛ መሆኑን ነው ሚኒስትሩ ለጋዜጠኞች አብራሩት። ብዙ ጉዳት ደርሷል። የሰው ህይወት በከንቱ እንደጠፋ፣ እንዲሁም ደግሞ በመቶ ሺዎች የሚቆጠሩ ዜጎቻችን ከቤት ቀያቸው እንዲፈናቀሉ ያደረገ ግጭት ነው ማለት ነው። የተፈናቀሉትን በተመለከተ እንደሚታወቀው በወሰን ላይ በነበረው አለመግባባት ከስጋት ቀጠናዎች የተፈናቀሉ አሉ። እንዲሁም ደግሞ በሁለቱም በኩል ማለት ነው ይሄ እንዲሁም፣ በቅርብ ጊዜ በተለይ ባለፉት ሁለት ሶስት ሳምንታት በተከሰተው ግጭት የተፈናቀሉ እንዲሁም ደግሞ ጉዳት የተደረሰባቸው አሉ ማለት ነው በሁለት ከፍለን የምናያቸው እነዚህን ይህም ሆኖ በአሁኑ ጊዜ አልፎ አልፎ ካልሆነ በስተቀር ግጭቱ መቆሙንና አካባቢውም በመከላከያ ሰራዊት ቁጥጥር ስር መሆኑን ሚኒስትሩ አመልክተዋል። በግጭቱ ምክንያት የተፈናቀሉ ዜጎችን ሁኔታ ለመመልከት በምክትል ጠቅላይ ሚኒስትር ደመቀ መኮንን የተመራ የፌዴራል መንግስቱ የልዑካን ቡድን ወደ ስፍራው ተጉዞ እንደነበር ሚኒስትሩ ተናግረዋል። የክቡር ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን የተመራው ቡድን ናንት ወዲያ ሀረር፣ ድሬዳዋ እንዲሁም ደግሞ ባብሌ በመገኘት ያሉበትን ሁኔታ ለማየት ችሏል። በዛ መሰረት እኔም የዛው አካል ስለሆንኩ ያሉበትን ሁኔታ በምናይበት ጊዜ እጅግ በጣም አሳዛኝ እንደሆነና ጉዳት የደረሰባቸው ወገኖቻችን በአሁኑ ጊዜ ድጋፍ የሚሹ መሆኑን ነው የሚያሳየው ቤተሰብ የተበተነባቸው ወይ ደግሞ ባለቤታቸው የሞተባቸው ሴቶች ልጆቻቸው የት እንዳሉ የማያውቁ ሌሎች ደግሞ ህይወታቸውን ብቻ እንዳወጡ ንብረታቸውን እንዳጡ የሚገልጹበትና በጣም በትልቅ ሀዘን የደረሰባቸውን ጉዳት የሚገልጹበት ሁኔታ ነው ያለው ማለት ነው እዚህ ከሩቅ ሆነን ሪፖርት የምናገኘውና እዛ መሬት ላይ ያለውን በምናይበት ጊዜ የደረሰው ጉዳት አሁን ባለንበት ዘመን በዜጎቻችን ላይ መድረስ ያልነበረበት በጣም እጅግ አሳዛኝ ጉዳት እንደሆነ ነው እየተረዳ ነው። መንግሥት የችግሩን ግዝፈት በመረዳት በፌዴራል የአደጋ ስጋት ስራ አመራር ኮሚሽን በኩል ድጋፍ እንዲደረግ አቅጣጫ ማስቀመጡንም ሚኒስትሩ አስታውሰዋል። በግጭቱ የተሳተፉና ጉዳት ያደረሱ አካላትን ተጠያቂ የማድረጉ ስራ መቀጠሉን የሰብአዊ መብት ኮሚሽን ሪፖርት ሲጠናቀቅ ደግሞ የበለጡ እርምጃዎች እንደሚወሰዱና ለህዝብም ፋ እንደሚደረግ መንግስት ሲያሰማራቸው በተለይ ከሰብአዊ መብት ጥሰት ጋር የተያዘ ምርመራ ያካሄዱ አካላት አሉ። ያ ምርመራ አሁን ለህዝብም ይቀርባል። ያንን ተከትሎ የሚወሰዱ እርምጃዎች አሉ። አሁንም ደግሞ በቁጥጥር ስር ያዋሉ አካላት አሉ። በኦሮሚያ በኩል በተለይ በአወዳይ አካባቢ በተፈጠረው ግድያ የተሳተፉ ጉዳት ያደረሱ ሰዎች በቁጥጥር ስር ዋ። በተመሳሳይ ሁኔታ በኢትዮጵያ ሶማሌ በኩል በወንጀል ተጠርጣሪ የሆኑ ጉዳት ያደረሱ አካላት በቁጥጥር ስር መዋል አለባቸው። ያንን ኢንፎርስ በማድረግ ፌደራል ፖሊስ ስራውን እየሰራ ነው የሚገኘው። ነገር ግን እየተወሰደ ያለው እርምጃ በቂ ነው አልቋል ብለን የምንደመድምበት ደረጃ ላይ አልደረስንም፣ በመንግስት በኩል ማለት ነው። ምክንያቱም የዚህ ችግር ተዋናዮች አሉ። መንስኤው እንደ ፖለቲካም የሚገለጽ አለ። ከዚያም ባሻገር ግለሰቦች የፈጠሩት ኔትወርክ ለዜጎች ጉዳት ምክንያት የሆነ ስላለ ይሄንን መንግስት እያጣራ አስፈላጊውን እርምጃ በሂደት እየወሰደ የሚሄድ መሆኑን ነው መግለጽ የምንፈልገው። እርምጃ ምንም አልተወሰደ ማለት አንችልም። ያ የሚወሰደው እርምጃ ግን አልቆለታል የምንልበት ደረጃ ላይ አልደረስንም። መገናኛ ብዙሃንም ግጭቱን የሚያባብሱ መረጃዎችን ከማሰራጨት እንዲቆጠቡ ነው ሚኒስትሩ ያሳሰቡት። ሁላችንም መገንዘብ ያለብን እንደ ኢትዮጵያውያን ማናችንንም የማይወክል ጉዳት ደርሷል፣ ግጭት ደርሷል። ይሄ ግጭት ደግሞ ጉዳት አድርሷል። ይሄ ጉዳት ወደፊት እንዳይቀጥል ሁሉም መስራት ነው የምንጠበቅበት። በዚህ ውስጥ ደግሞ የሚተላለፉ መረጃዎች አንዱ በሌላ ላይ ቂም እንዲይዝ የደረሱ በደሎችን ጉዳቶችን አጋኖ በመቅረብ ሌላው አንዱ በሌላው ላይ ቂም እንዲይዝና ለጥቃት እንድነሳሳ ከሚያደርጉ መረጃዎች ሁሉም መቆጠብ አለበት። ብሔራችንን ከማውቃችን በፊት ሁላችንም የሰው ልጆች እንደሆንን መገንዘብ ያስፈልጋል። ከዘረኝነት አመለካከትና ያንን አመለካከት ከማሰራጨት ማናችንም መጠገግ ያስፈልጋል ነው ዶክተር ነገሪ ሌንጮ በወቅታዊ ጉዳዮች ላይ ላተኮሩ ሌሎች ጥያቄዎችም ላይ ሰጥተዋል። አንጋፋዎቹ የገዢው ፓርቲ ባለስልጣናት አቶ በረከት ስምዖንና አቶ አባዱላ ገመዳ የስልጣን መልቀቂያ ጥያቄ ማቅረባቸው ምንን እንደሚያመለክት የሚጠይቀው ከእነዚህ አንዱ ነው። ዶክተር ነገሪ ተከታዩን መልሰዋል። የእነሱ ስራ መልቀቅን በተመለከተ አዎ ክብረ አቶ አባዱላ ጠይቋል። ክብረ አቶ በረከትም እንደጠየቁ መረጃ አሁን ደርሶናል። ምክንያታቸውን በተመለከተ ግን እጃችን ላይ የደረሰ መብራሪያ የለም። ነገር ግን አቶ አባዱላ በተመለከተ የተገለጸ በኦቢኤንም የተገለጸ ነገር አለ። በስፋት እሳቸው ምክንያታቸውን እንዲገልጹ እኔን እንደምትጠይቁኝ እሳቸው የምትጠይቁ የተሻለ ነው። መሆነው መታወቂያ ያለበት ግን እነዚህ አንጋፋ መሪዎች መሪውም ፓርቲም ቢሆን ዋጋ የከፈሉበትና እስካሁን ድረስ ህዝብ እንዲያገለግሉ ህይወታቸውን ሁሉ ማለት ይቻላል ጊዜ ሰጥቶ የመሩበት የሰሩበት እንደሆነ እናውቃለን። እንዲሁ በተራ ነገር ወይ ደግሞ ድርጅት ችግር ውስጥ እንዲገባ አንድም ነገር ያደርጋሉ ብሎ መገመት የድርጅቱን ባህል ካለማወቅ የተነሳ ሊሆን ይችላል። በድርጅቱ ህልውና፣ በድርጅቱ ጤንነት ላይ በሁለቱም በኩል ቢሆን ምንም ጥርጣሬ አይኖረንም። አሁን ካሉበት የስራ ኃላፊነት ቢለቁም ድርጅታቸውና ህዝባቸውን በሌላ በሚችሉ የስራ መስክ ደግሞ እንደሚያገለግሉ እንጠብቃለን። የኢትዮጵያ የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በዛሬው ጋዜጣዊ መግለጫ ምላሽ የሰጡባቸው ጥያቄዎች እነዚህ ብቻ አይደሉም። በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።